ሀገርኛ፣ ሪፖርት ህወሀትና ሸኔ ኢትዮጵያን ለማፍረስ በጋራ ሲሰሩ የቆዩ የሽብር ቡድኖች ናቸው፣ ጋብቻቸውም አዲስ ጉዳይ አይደለም ሲሉ የጠቅላይ ሚኒስትር ጽሕፈት ቤት ገለጸ። በጠቅላይ ሚኒስትር ጽሕፈት ቤት ፕሬስ ሰክሬታሪያት የውጭ ቋንቋዎች እና ዲጂታል ሚዲያ ኃላፊ ብሌኔ ስዩም ወቅታዊ ሀገራዊ ጉዳይን በተመለከተ በኢትዮጵያ ለሚገኙ የውጭ ሚዲያ ጋዜጠኛዎች መግለጫ ሰጥተዋል። ኃላፊዋ በመግለጫቸው አሸባሪ ያሉት የህወሓት ቡድን በተለይም በኦሮሚያ አካባቢ ሸኒን በመጠቀም የሽብር ስራውን ሲያከናውን መቆየቱን አስታውሰዋል። መንግስት ሁለቱ ቡድኖች ሀገር ለማፍረስ በጋራ እየሰሩ መሆኑን በተጨባጭ መረጃ በመገንዘብ በአሸባሪነት ፈርጇቸዋል ብሏል። ከዚህ አንጻር በቅርቡ የሁለቱ የሽብር ቡድኖች ጋብቻ ጋር መፈጸማቸውን ማወጃቸው አዲስ ጉዳይ አይደለም ብለዋል። የሽብር ቡድኖቹ ሀገር ለማፍረስ በጋራ እንደሚሰሩ በግልጽ ያረጋገጡበት ነው እንጂ ብለዋል። መንግስት ሁለቱን የሽብር ቡድኖች በሚመለከት ያለውን ምልከታ ትክክለኛነት ለዓለም አቀፉ ማህበረሰብ ያረጋገጠ ክስተት መሆኑንም ጨምሮ ገልጸዋል። አሸባሪ ቡድኖቹ ቁምኩለት የሚሉትን ህዝብ በግደልና በማሰቃየት እንደሚታወቁ አስታውሰው የፈጠሩት ጋብቻም ብቻም የትግራይና የኦሮሞ ህዝቦችን እንደማይወክል አረጋግጠዋል። በተጨማሪም አሸባሪ የተባለው ህወሓት ኢትዮጵያን ሲመራ በቆየቢያቸው ጊዜያት ኦነግ ናቸው በሚል ሰበብ በኦሮሞ ወጣቶች ላይ አሰቃቂ ግድያ፣ ድብደባና ግፍ ሲፈጽሙ መቆየትንም አስታውሰዋል። በመሆኑም የሁለቱ የሽብር ቡድኖች ጋብቻ ለኦሮሞ ህዝብ መብት ለዘመናት ሲታገሉ በቆዩት አንጋፋ የፖለቲካ ሊቃን ዘንድ ተቀባይነት አይኖረውም ብሏል ለመገናኛ ብዙሃኑ በሰጡት መግለጫ ላይ ወደ ሌላ ዜና ስናመራ መንግስት የተናጠል ተኩስ አቁሙ እንዲነሳ በነሐሴ አራት ቀን ሁለት ሺ አስራ ሶስት ያስተላለፈው ውሳኔ ተገቢና ትክክለኛ መሆኑን በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች አስታውቀዋል። የአማራ ብልጽግና ፓርቲ የአማራ ብሔራዊ ንቅናቄና የአማራ ዲሞክራሲያዊ ኃይሎች ንቅናቄ የህልውና ዘመቻውን አስመልክቶ ለጋዜጠኞች በሰጡት የጋራ መግለጫ ላይ ነው ይህንን ያሉት። ህወሀት በፌዴራል መንግስት የተወሰደውን የተኩስ አቆም እርምጃ ከመጤፍ ሳይቆጠር ወረራን ወደ አማራና አፋር ክልሎች በማስፋፋት ሴቶችን በመድፈር ሕጻናትና ንጹሃንን በመግደልና ህዝቡን እያጎሳቆሉ ነው ሲሉ ፓርቲዎቹ ገልጸዋል። የሽብር ቡድኑ በተከፈተው ጦርነት ከሶስት መቶ ሺህ በላይ ንጹሃን ከቀያቸው እንዲፈናቀሉ አድርጓልም ብለዋል። በአፋር ክልል በጊዜያዊ መጠለያ ውስጥ የሚገኙ ሁለት መቶ ሰባ አንድ ባህንን በመግደልም አረመኒነቱን አስመስክሯል ያሉት ፓርቲዎቹ ለአፋር ክልልና ህዝብ እንዲሁም መንግስትም ሀዘናችን ሀዘናችሁ ነው ሲሉ መልእክት አስተላልፈዋል። ኢትዮጵያውያንም ያለ ልዩነት በአንድነት ቆመው ይህንን ቡድን በሀገር ህልውና ላይ የደቀነውን አደጋቱም ፓርቲዎቹ ጥሪ አቅርበዋል። በተመሳሳይ ዜና ስናመራ መንግስት በሽብርተኝነት ቡድን የፈረጃቸውና ህወሓትና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ቡድን በኢትዮጵያ መንግስት አንጻር በወታደራዊ ለመተባበር መስማማታቸውን ይፋ አድርገዋል። በሁለቱ ቡድኖች መካከል ቀደም ሲል ከነበረው ጥላትነት አንጻር የሚኖራቸው መተማመን ጊዜ የሚፈታውና የሚገልጠውን ነገር ነው ሲሉ የኦሮሞ ነጻነት ሰራዊት መሪ ኩምሳ ድሪባ ለቢቢሲ ተናግሯል። ሸኔ በሚል መንግስት የሚጠራው ቡድን ቀደም ሲል በምዕራባዊ ላዛዥ የነበረው እና ከቅርብ ጊዜ ወዲህ ያጠቃለው የኦሮሞ ነጻነት ሰራዊት መሪ እንደሆነ የሚነገረው ኮምሳ ድሪባ እንደተናገረው ሁለቱም ቡድኖች የጋራ ጠላት ስላለን በወታደራዊ ጉዳዮች ላይ ለመደጋገፍ ከስምምነት ላይ ደርሰናል ብለዋል። በተለይም በምዕራብ የኦሮሚያ ከልፍል ውስጥ ባለፉት ጥቂት ዓመታት በሰላማዊ ሰዎች እና በመንግስት ኃላፊዎች ላይ በሚፈጸሙ ግድያዎች መንግስት ቡድኑን ተጠያቂ ሲያደርግ የቆየ ሲሆን ከህወሀት ጋር አብሮ እንደሚሰራም በተደጋጋሚ ሲገል はら ነገር ግን ይህ ቡድን ሲዘነዘሩበት የቆየውን ክሶች ሲያስተባበል የቆየ ሲሆን ከህዋት ጋርም ምንም ግንኙነት አልነበረኝም ብሏል። የደርግ መንግስት ከወደቀ በኋላ የሽግግር መንግስት ካቋቋሙት ኃይሎች መካከል አንዱ የነበረው ኦነግ በኢህአዴግ በተፈጸመበት ፖለቲካዊና ወታደራዊ ጫና ከፖለቲካዊ መድረክ ተገፍቶ በመውጣት መሪዎቹ ለበርካታ ዓመታት በስደት ሆነው የትጥቅ እንቅስቃሴ ሲያደርጉ መቆየቱ ይታወሳል። ኮሚሳድር ሪማ ቡድኑ ቀደም ሲል ከህዋት ጋር ስለነበረው ግንኙነት ሲናገርም የኦሮሞ ህዝብ ከህዋት ጋር የነበረው ግንኙነት ግልጽ ነው። ህወሀት በስልጣን ላይ በነበረበት ወቅት ከፍተኛ መስዋዕትነት ህዝቡ ከፍሏል ብሏል። ነገር ግን በተከፈለው መስዋዕትነት ህወሀት ከስልጣን ተወግዶ ለውጡ ከመጣ በኋላም ታይቶ በማይታወቅ ሁኔታ የከፋ መስዋዕትነት የሚያስከፍልና ማንነቱን ዝቅ የሚያደርግ ሁኔታ ገጥሞናል ብሏል። በዚህ ምክንያት ነው ከህወት ጋር በወታደራዊ መስክ በትብብር ለመስራት ከስምምነት ላይ የደረስ ነው ብሏል። የቡድን አቋምን ለውጥ በተመለከተ እዚህ ውሳኔ ላይ መድረሳችን ቀላል አልነበረም። የኦሮሞ ህዝብ ቁስል አለው። ስለዚህም ጊዜ ወስደን ተወይተንበት ችግሮቻችንን መፍታት በሚችል መልኩና የኦሮሞ ህዝብን ጥቅም በማያስነካ ሁኔታ ከህወሓት ጋር ያለንን የጋራ ጠላት ለመጣል በወታደራዊ ጉዳዮች ላይ አብሮ ለመስራት ተስማምተናል ብለዋል። በሌላ ዜና አምነስቲ ኢንተርናሽናል ለውራት በትግራይ ክልል እየተካሄደ ያለው ጦርነት ተከትሎ የተፈጸሙ ወሲባዊ ጥቃቶችን የዳሰሳ ጥናት ውጤት ይፋ መደረጉን ተከትሎ የኢትዮጵያ የውጭ ጉዳይ ሚኒስቴር ሪፖርቱ በተሳሳተ ዘዴዎች ላይ የተመሰረተ ነው ሲል መልስ ሰጠ። የአምነስቲ ሪፖርት በተሳሳተ ዘዴ ላይ የተመሰረተና በሱዳን ስደተኞች መጠለያ ካምፖች ውስጥ በተካሄዱ ቃለ ምልልሶችና የማህበረሰብ ሰራተኞች ባቀረቡት የርቀት ቃለ መጠይቆች ላይ የተመሰረተ ነው ሲልም የውጭ ጉዳይ ሚኒስቴር ባወጣው መግለጫ ላይ ሪፖርቱ ላይ ጥያቄ አለኝ ብሏል። አምነስቲ ኢንተርናሽናል ሰላሳ ዘጠኝ ገጾች በያዘው ሪፖርቱ የኤርትራና የኢትዮጵያ መከላከያ ሰራዊት አባላት እንዲሁም የአማራ ኃይሎች አስገድዶ የመድፈርን ጥቃት እንዲሁም የወሲብ ባርነትና መታገትን ጨምረው ፈጽመዋል የሚል ሪፖርት አውጥተዋል። በሌላ ዜና በሰሜኑ የኢትዮጵያ ክፍል እየተስፋፋ የመጣውን ጦርነት በመሸሽ በሺዎች የሚቆጠሩ ሰዎች ከሰሜን ወሎ አካባቢዎች ወደ ደሴ ከተማ መግባታቸው ተነገረ። ቀደም ብሎ ከአራት እስከ አምስት ሺህ የሚሆኑ ሰዎችን ከሰሜን ወሎ የተለያዩ አካባቢዎች ወደ ደሴ ከተማ ገብተው እንደነበር ያስታወሱት የደሴ ከተማ ከንቲባ ከሰሞኑ ግን በርካታ ተፈናቃዮች ወደ ከተማ እየገቡ መሆናቸውን ተናግረዋል። ከመርሳ ከወልዲያና ከወርጌሳ አካባቢ በርካታ ሰዎች በስፋት እየመጡ ነው። እሱን እየለየን ወደ ማረፊያ ቦታ እየገቡ ናቸው። ትክክለኛውን ቁጥር ለጊዜ ባላውቀውም ከአስር እስከ አስራ አምስት ሺህ የሚገመት ሕዝብ ወደ መጠለያዎች እየገባ ነው ሲሉ ተናግረዋል። የህወሓት ኃይሎች በአጎራባቸው የአማራ ክልሎች ላይ በተለይም የሰሜን ወሎ ዞን የተለያዩ አካባቢዎችን ባለፉት ሳምንታት የፈጸሟቸው ጥቃቶችን ተከትሎ ነው ነዋሪነታቸው ለደህንነታቸው በመስጋት ወደ ደሴ ከተማ እየገቡ የሚገኙት። በመጨረሻም የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ በአፋር ክልል ጉሊ ኩማ ቀበሌ በሚገኙ የጤና ጣቢያዎችና ትምህርት ቤቶች የደረሰውን ጥቃት የሚያጣራ ቡድን ማሰማራቱን ገለጸ። ኮሚሽኑ በርካታ ቆጠር ያላቸውን ህፃናት ጨምሮ በመቶዎች የሚቆጠሩ ተፈናቃዮች መገደላቸው ሪፖርት ከተደረገ በኋላ ለተጎጆች እርዳታ በሚደረግባቸው አካባቢዎች የክትትል ቡድኑን እንዳሰማራ አስታውቋል። ሐምሌ ሀያ ስምንት ቀን ሁለት ሺ አስራ ሶስት ዓመተ ምህረት በአፋር ክልል ዞን አራት ተብሎ በሚጠራው አካባቢ በተፈጸመ የከባድ መሳሪያ ጥቃት በርካታ በርካታ ሰዎች ለሞትና ለጉዳት መዳረጋቸውን የክልሉ ባለስልጣናት እና የሆስፒታል ምንጮች ለመገናኛ ብዙሀን መረጃ መስጠታቸው የሚታወስ ነው። ይህንንም ተከትሎ የጥቃቱን ሰለባዎች ለማሰብ በክልሉ የሶስት ቀናት ሐዘን ታውጀዋል። ለኤስቢኤስ ሬዲዮ በፍቃ ገባይ አዲስ አበባ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።